በኢትዮጵያ የዘመን አቆጣጠር በአዲስ ዓመት የዘመን መለወጫ የታሪክ አመጣጡን ዕለቱን በሚመለከት ፓትርያርክ አቡነ ማትያስ ከጽህፈት ቤታቸው ለህብረተሰቡ መልእክት አስተላልፈዋል። ህዝበ እስራኤል ከዛሬም ድረስ በጨረቃ አቆጣጠር ቢሆንም የዘመን መለወጫ አውደ ዓመታቸውን የሚያከብሩት በመስከረም ላይ ነው። በመሆኑም ኢትዮጵያ ሀገራችን እንዲህ ያለውን በእግዚአብሔር ትእዛዝና በአበውቱ ፊት ከጥንት ዘመን ከጥንት ዘመነ አዳም ወኖህ ጀምሮ የነበረውን የዘመን መለወጫ ርእሰ አውደ ዓመት እስከ ዛሬ ድረስ ጠብቃ ማቆየቷ ለኢትዮጵያ ህዝብ ብቻ ሳይሆን ለመላው ዓለም የሚያኮራ ነው። ፓትርያርክ አቡነ ማትያስ አዲስ ዘመንን አስመልክቶ አሮጌውን ትተን በአዲስ መንፈስ እንታደስ በማለት ምክራቸውን ለግሰዋል። ይህ የዘመን መለወጫ በዓል በሁለመና ገጽታው ፍጹም መታደስን የሚያበስር ርዕሰ አውደ ዓመት እንደሆነ በእግዚአብሔር ቃልም በሥነ ፍጥረትም ጭምር የተረጋገጠ መሆኑን በሕሊናችንም በዓይናችንም የምናየው ሐቅ ነው። በመሆኑም ይህ ሁሉ የሆነው ለማን ተብሎ እንደሆነ መገንዘብና መጠቀም ከፍጡራን ይጠበቃል። እግዚአብሔር የፍጥረታት መታደስን የሚወድ አምላክ እንደሆነ በሥነ ፍጥረቱ ብቻ የገለጸ አምላክ አይደለም። በቅዱስ ቃሉም በልባችሁ መታደስ ተለወጡ በማለት ሁሉም መታደስ እንዳለበት አስተምሮናል እንጂ የበጎብኝታቸውን በመግለጽ አቡነ ማትያስ መልእክታቸውን ቋጭተዋል። የእግዚአብሔር በረከት በሕዝቦች አንድነት ውስጥ አለ። የነጻነትና የሃያልነት መንፈስ በሕዝቦች አንድነት ውስጥ አለ። ችግርን ሁሉ በብቃት ተቋቁሞ በአሸናፊነት መወጣት በሕዝቦች አንድነት ውስጥ አለ። አንድነት ከሌለ ጉልበት የለም፣ ችግሮችን መቋቋምም አይቻልም። በባዕዳን መደፈርም ሊከተል ይችላል። እግዚአብሔርም ፊቱን ያዞራል። ስለዚህ ይህ ታላቅና ባለታሪክ ሕዝብ ለዘመናት ተንከባክቦ ያቆየው ሃይማኖትንና ታሪኩን፣ ባህሉንና አንድነቱን ይፈልጋልና አሁንም፣ ነገም፣ ከነገ በኋላም የህዝቡን አንድነት እንጠብቅ። ለግል ፍላጎት ስንል በህዝቡ አንድነትና እኩልነት መሰናክል አናብዛ። በምናደርገውም ሁሉ በእግዚአብሔርና በታሪክ ፊት በደል እንዳንፈጽም እንጠንቀቅ። አዲሱ ዓመት የሰላም የፍቅር፣ የአንድነት፣ የስምምነትና የይቅርታ ዘመን ማድረግ የምንችለው ከእግዚአብሔር በታች እኛው ነን። ስለሆነም በይቅርታና በሰጥቶ መቀበል መርህ ሁሉንም ልዩነቶች ወደ መቀራረብ ከዚያም ወደ ፍጹም መተማመን በማምጣት ሀገሪቱንና ሕዝቦቿን ወደ አንድነትና ወደ ላቀ ህዳሴ እንድናሸጋግር አደራ ጭምር መንፈሳዊና አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። ጌታቸው ተድላ ኃይሌ ጊዮርጊስ፣ ለዲ ደብሊው ዘገባ ከአዲስ አበባ።